ክሱን ሲመለከት የነበረው የብሪቲሽ ኮሎምቢያ ግዛት ፍርድ ቤት ባለፈው ጥቅምት ወር ክሱ በካናዳ ፍርድ ቤት እንዲታይ የሰጠውን ብይን ነው ከፍተኛው ፍርድ ቤት በይግባይ ሰሚ ችሎቱ ያጸናው። ነፍሱን ከኤርትራ መንግስት ጋር በቢሻ የማዕድን ማውጫ ስፍራ በጥምረት እያከናወነ ባለው የማዕድን ማውጣት ስራ ላይ የሚያገለግሉ ኤርትራውያን የጉልበት ብዝበዛ፣ አካላዊ ቅጣትና የምግብ ክልከላ እንደሚደረግባቸው በክሱ ተጠቅሷል። ከሳሾቹ ለብሔራዊ አገልግሎት ከተመለመሉ በኋላ በቢሻ የማዕድን ማውጫ ስፍራ ከጎርጎሮሳዊ 2008 እስከ 2012 ድረስ ጉልበታቸው በግዳጅ ሲበዘበዝ መቆየቱን ገልጸው የካናዳውን የማዕድን ተቋራጭ ተጠያቂ አድርገዋል። ተቋራጩ ድርጅት ነፍሱን ክሱ መታየት ያለበት በኤርትራ ነው ብሎ ሲከራከር ቢቆይም የካናዳው ፍርድ ቤት ጥያቄውን ውድቅ አድርጎት ነው በካናዳ ፍርድ ቤት እንዲታይ ወሰነው። የኤርትራውያኑ ከሳሾች አንዱ ጠበቃ የሆኑት ጂኦ ፊዮራንቴ ለዶቼ ቬለ እንደገለጹት ይግባኝ ሰሚ ፍርድ ቤቱ ውሳኔ ትልቅ አንድምታ የሚሰጠው ነው። የካናዳው ፍርድ ቤት የሰጠው ውሳኔ ትልቅ ግምት የሚሰጠው ነው። ፍርድ ቤቱ ከሳሾቹ ነፃና ገለልተኛ ፍርድ ቤት ማግኘት እንዳለባቸው በማመኑና ኤርትራ ውስጥም አግባብነት ያለው ፍትህ የሚሰጥ ፍርድ ቤት እንደሌለ በመቀበሉም ጭምር ነው እዚህ ውሳኔ ላይ የደረሰው። ጠበቃው እጆ የፊዮራንቲ ያክለውም ደንበኞቻቸው ኤርትራውያኑ ከሳሾች በውሳኔው ደስ መሰኘታቸውንና ፍትህ የማግኘት ተስፋቸው መጨመሩን ገልጸዋል። ይህ የግባኝ ውሳኔ ደንበኞቻችን የካናዳው ተቋራጭ ላይ የመሰረቱት ክስ በካናዳ ፍርድ ቤት እንዲታይ ነው ብይን የሰጠው። ጉዳዩ ነፃና ገለልተኛ በሆነ ችሎት የሚታይ በመሆኑ ለደንበኞቻችን ትልቅ ስኬት ነው። ደንበኞቻችን በውሳኔው በጣም ነው ደስ የተሰኙት። ከኤርትራው መንግሥት ጋር በጋራ በቢሻይ ማዕድን ማውጣት ሥራ እየሠራ ባለው የካናዳው ተቋራጭ ድርጅት ላይ ለመሰረቱት ክስ ውሳኔው ክሱንም ወደ ወሳኝ ምዕራፍ ስላሸጋገረው ደንበኞቻችን ደስተኞች ናቸው። የሰብአዊ መብት ተሟጋቹ ሂዩማን ራይትስ ዎች እንደ ጎርጎሮሳዊው በ2013 ባወጣው ሪፖርት በቢሻይ ማዕድን ማውጫ ስፍራ ከፍተኛ የሰብአዊ መብት ረገጣዎች እንደሚፈጸሙ ዘግቦ ነበር። እንደ ዘገባው የኤርትራው ገዢ ፓርቲ ንብረት የሆነው ሰገን የግንባታ ተቋራጭ ድርጅት ወጣቶችን በብሔራዊ ውትድርና ስም በመመልመል በግዳጅ የጉልበት ሥራ ውስጥ ያሰማራል። ነፍሱን ከሰገን ተቋራጭ ጋር እንደማይሰራ ቢገልጽም በኤርትራ የማዕድን ማውጣት ሥራውን አሁንም በማከናወን ላይ ይገኛል። ድርጅቱ በቢሻ የማዕድን ማውጫ የ60 በመቶ ድርሻ አለው። ይሄ ውሳኔ ነፍሱን ቢሻ የማዕድን ማውጫ ስፍራ ላይ እያከናወነ የሚገኘው ሥራ ላይ ምን አይነት ተጽዕኖ እንደሚፈጥርበት እርግጠኛ ሆነን መናገር አንችልም። ደንበኞቻችን ማዕድን ማውጫውንና ኤርትራ ለቀው ወጥጠዋል። የኛ ዋነኛ ክስ የሚያጠነጥነው በስፍራ አሁንም ድረስ እየቀጠለ ባለው የግዳጅ ጉልበት ብዝበዛ ላይ ነው። ኤርትራ ውስጥ በትክክል አሁን ምን እየተካሄደ እንደሆነ ስለማናውቅ ውሳኔው የሚፈጥረውን ተጽዕኖ መገመት ይቸግራል። ጂኦ ፊዮራንቴ ከሳሾቹ በኤርትራ መንግሥት በኩል ችግር ይደርስብናል ብለው ይሰጋሉ የተብለው ዕለት ጠየቁት ሲመልሱ አዎ አንዳንዶቹ ተጨባጭ ስጋት ያለባቸው ቢሆንም በብሪቲሽ ኮሎምቢያ ግዛት ፍርድ ቤት ቀርበው ታሪካቸውን ለመናገር ድፍረት እያሳዩ ነው። ከሳሾቹ ካናዳ አይደለም የሚገኙት። ከፊሎቹ ኢትዮጵያ ስደተኛ ካምፕ ውስጥ ነው የሚገኙት፣ ሌሎቹ ምዕራብ አውሮፓ፣ ቀሪዎቹ ደግሞ ዩናይትድ ስቴትስ ነው የሚገኙት። ነፍሱን ክሱን ከተሸነፈ ለተጎጂዎቹ ካሳ ለመክፈል ይገደዳል። ለዶቼቬሌ ሬዲዮ ለተጠናከረው ዘገባ አክመል ነጋሽ ቶሮንቶ